ሰላም ለአጥባትኪ ለአውሃዛ ፍጹመ ድንግልና ውሄ ሃሌበ ውስጣፍ አምላክ ቅድመ ማርያም ድንግልን ታምጻኪ ሰላም ህጽንኒ ባጥባትኪ ለእመ ኮንኮ ደግታመ ዘንበሌኪየ ሐስስመ